ከወለጋ በተለይም ከጊምቢና ከቀለም ደግሞ ከኢንፍሌ ወረዳ አሽቀበሌ ተባረርን፣ ቤት ንብረታችን ወደመ፣ ተቃጠለ ያሉ የአማርኛ ቋንቋ ተናጋሪ ኢትዮጵያውያን በአሁኑ ወቅት ባህር ዳር እንደሚገኙ ይናገራሉ። ቁጥራቸው እስከ ሶስት ሺ ይደርሳል የሚሉ እነዚህ ተፈናቃዮች የአማራው ክልል አስተዳደር መፍትሄ እንዲፈልግላቸው በመጠባበቅ ላይ መሆናቸውንም ተመልክቷል። የኦሮሚያ ክልል የመንግሥት ኮሚኒኬሽን ጽሕፈት ቤት በበኩሉ የተፈናቀሉ ሰዎች ቁጥር ከመቶ በታች ነው ይላል። አዲሱ አበበ ተፈናቃዮቹንና ጉዳዩ የሚመለከታቸውን የመንግሥት አካላት አነጋግሮ ተከታዩን አጠናቀዋል። አቶ ጋሻው ፈቃደ የተባሉና ሌላ አንድ ስሜ አይገለጥ ያሉ ተፈናቃይ ጨምረን አወያየን። ስማቸው እንዲገለጥ ያልፈለጉት የምዕራብ ወለጋ ዞን ግንቢ ተፈናቃዩ ከወር በላይ ሆኖኗል ብለው ይጀምራሉ። አሁን አንድ ወር ከምናምን እየሆነው ነው። ምክንያቱ የድሮ ታሪክ ነው የሚያነሱት። ምኒልክ እንደዚህ አድርጎን እንዲያደርጎን ነው የሚሉት። በጣም ያሳደዱን የከተማው ሕዝብ እንዳለ ወጥቷል። እንደገና ባለስልጣኖች ደግሞ አሉበት። ፖሊሶች፣ እነዚህ አድማ በታኝ የሚባሉ አብረውን ሲዘርፉና ሲደበድቡ እንዋሉ ማለት ነው። አማራ የተባለውን እኮ ምክንያቱ ምንድን ነው አሏችሁ? በትክክል ምክንያቱ የድሮ ታሪክ ነው። እነሱ እንገነጠላለን ምናምን ነው የሚሉት። ራሳችን ነጣ እናወጣለን አማራን አንፈልግም አማራ ይውጣልን ነው እና ህይወታችን ራሱ የተረፈው በስንት ነገር ነው? በፎቅ ኮርኒስ እየገባን ጫካ እየገባን በስንት ነገር ነው እኛ የተረፍነው። ብዙ ሰው ሙቷል። ስንት ጊዜ የሆነው ት እርሶ ወለጋ ሲኖሩ እኔ አስራ አንድ አመቴ ነው። ወደ አምስት ቤተሰብ አስተዳድራለው ሱቅም ነበረኝ። አንድ ጣቃ አከፋፍል ነበር ጣቃውን እንዳለ ዘርፈውኛል። ስንት ሰው ከዛ ተሰደደ ከወለጋ ከግንቢ በተለይ እርስ ካሉበት? ቢያንስ ከስምንት ሺህ የማያንስ ህዝብ ነው። ባህር ዳር የአማራው አስተዳደር አለ እዛ ደግሞ ሄዳችሁ አላመለከታችሁ? ምን አሏችሁ? ወደ ቤታችሁ ተመለሱ ነው የተባል ነው። ወዴት? ወደ ወደ ነበራችሁበት ተመለሱና እናረጋጋለን ምናምን ነው ያሉት። እነሱ ደግሞ አሁን ራሱ አልተውም። ሌላው አቶ ጋሻው ፈቃደ ይባላሉ የመፈናቀላችንን ምክንያት በውል አልተረዳነውም፣ ይሉና ይቀጥላሉ። ምክንያቱ ምን እንደሆነ በደንብ እኛ ያወቅነው ጉዳይ የለንም። ለእኛ በኳስ ነው ምናምን ነው የሚሉት። ኳስ ማለት የኳስ ጨዋታ፣ በባህር ዳር ከተማ ላይ የኳስ ጨዋታ ተካሂዶ ነበር። የአማራ ክልል ይዝብ ኦሮሞ ኦሮሞዎችን ጋላ ጋላሉን እና የእኛ የእኛ ሰው ደግሞ ከዚያ የተደበደበ ሰው አለ እያሉ ነው ለእኛ ሲናገሩት የነበረው። እናንተ እዛ አልሄዳችሁም ለምን? እናንተ ነው ውጡ አሏችሁ ብዬ ነው። እኛም ግራ የገባ ነው ከሱ ነው። አሁን ከዚያው ለእያ ሰው ተይዞ መመከር እያለበት ለምን በስመ አማራ ለምን እኛ ዚህ ያክል መበደል አለብን የሚለውን ነው እኮ ቤቷ ሲናገር ነ ቤታችን ደግሞ እዚህ ጋር ልቀበሉልን ያሉ። ስንት ሰው ነው በጠቅላላይ ተፈናቀለ ወይም እንዲወጣ የተደረገው? ቢያንስ የወጣው አሁን ከዚህ እንዲህ ከተማ ብቻ አንድ ሶስት ሺህ ህዝብ ይሆናል የወጣው። ያልወጣ ገና አሁን ዚ የሚቀረም ይዝብ አለ። ገና በቃ ህይወታችን እስከሚያልፍ መጠበቅ ነው እንጂ ያለብን እንዴት እናደረጋለን። ሌላም ሰው ሳናግር እንዲሁ ከሁለት ሺህ በላይ ነው የተፈናቀልነው ነው የሚሉኝን። ይህን ኃይል ሰው ሲፈናቀል እዛ አካባቢ አስተዳደሩ፣ የፖሊስ ጣቢያው፣ የመንግስት ባለስልጣናት የሉም ወይም እናንተ ሄዳችሁ አቤት ለማለት አልሞከራችሁም? አቶ ጋር ሳብ ብለናል፣ ግን ሊቀበሉን አልቻሉም። ይሄን ሁሉ ሂደን አመልክተናል። ቤቶቻችን እያቀርብ ነው እኛ ያለ ለእነሱ ለማን ነው ነው የተቀበሩናለ ለማን ነው አቅርበን እምቢ አሉ ነው የሚሉኝ። ርስተ መስተዳደር ሊሄድን ነበር እኛ ርስተ መስተዳደሩ ለባህር ዳር አዎ ባህር ዳር ከተማ ላይ እና ምን ተባለ ከአምስት ሰዓት እስከ ስምንት ሰዓት ተቀጠነ ደግሞ ስምንት ሰዓት ደግሞ ሲሄድ ውጡዋን ሰው ምረጡ ተብሎ ሰው መርጣችሁ ከላካችሁ እንዴት እንደገና ውጡ ይላሉ? ብዬ ነው ማ ቢሮ ነበር ልትገቡ የፈለጋችሁት? ስለመስተዳደሩ ላይ በቃ አስተዳደሩ እሱን ፈልገን ነበር። ፕሬዚዳንቱ ቢሮ ነው ወይስ ምክትላቸው ጸሐፊ ጋር ወይም መስተዳደሩ ቢሮ ነው እንጂ። ለመሆኑ የአካባቢው ባለስልጣናት ምን አሉ? እናንተስ አቤት ብላችኋል? ላልኩት ጥያቄ የጸጥታ ኃላፊ ናቸው እርሳቸው ሁሉንም ያውቃሉ በማለት የአንድ ሰው ስምና ቁጥር ሰጥተውኝ ደወልኩ። አቤት ቤት እንደምኑ አሉ። አቶ አወቀ አዲሱ እባላለሁ ከዋሽንግተን ነው የምደውለው ከአሜሪካ ድምጽ ሬዲዮ ተቀላቀሙ ከሄድ ነው እንዳልኩት፣ ከአሜሪካ ነው መደውለው ከዋሽንግተን፣ ከቪኦኤ ከዛ አካባቢ ተፈናቀልን የሚሉ ሰዎች ኢንተርቪው አድርጌ ነበር። እና እርሶ የሚያውቁትን ነገር ቢነግሩኝ ከየት ከቄለማ አካባቢ ከግምቢም አማርኛ ተናጋሪዎች የትሄን ወደት ተፈናቀናሉ፣ ተባረው ባህር ዳር ጎጃም ውስጥ ነው ያሉት፣ ሰፈራ ጣቢያ አግኝተነው። ማን ነው ያባረረው? እርስዎ የሚያውቁትን እንዲነግሩኝ ነው አቶ አወቀ። አሁንም ደውለው ነዋሪዎቹም ነዋሪዎችም ባለስልጣናት ናቸው ያባረሩ ይላሉ። ሁለቱንም፣ እነማን ናቸው እነሱ? መጀመሪያ ሰዎቹ ስማቸውን ነው የሚፈልጉት። በሺዎች የሚቆጠሩ ናቸው። ነገር ግን ጥያቄ አማርኛ ተናጋሪዎች ከቄለምና ከግንቢ አካባቢ እንዲባረሩ ሆኗል ወይ እንዲወጡ ተደርጓል ወይ፣ የጸጥታ ክፍሉ የሚያውቀው ነገር አለ ወይ ነው ምለት። እኔ ጸጥታ ክፍል አይደለሁም ከህዝብ ነኝና ማን ነው ያለ መጀመሪያ ንገረኝ እርሶ። ከዛ በኋላ ነው የሚያውቀው የምሰጥህ እንጂ የሆነም ያልሆነም ነገር ልሰጥ አልችልም። ማን ነው ያለ? አቶ አወቀ የጸጥታ ኃላፊ ናቸው ተብሎ ነው ስልኩ የተሰጠኝ። ልክ አደለም፣ ውሻት ነው። የጸጥታ ኃላፊ አይደለሁም፣ ሌላ ስራ ነው ይዤ አለው። የጸጥታ ኃላፊን ልጠይቅ ይችላለ እርስዎ በምን ውስጥ ነው ያሉት? ስለዚህ ጉዳይ ስሚያውቁት ነገር የለም? የድርጅት ጽህፈት ቤት ነኝ። የተባረሩ አማርኛ ተናጋሪዎች ስለመኖራቸው አያውቁም? የተባረሩት የሉም፣ ያባረረም የለም። የእርስዎ ቢሮ ኃላፊነቱ ምንድን ነው? አተዋወቀ የድርጅት ጉዳይ ሲሉ ምንድን ነው የምትሰሩት? ኦህዴድ ድርጅት ጉዳይ ነው እና የኦህዴድ ጽሕፈት ቤት ይሄንን አያውቅም። የተባረረ ሰው የለም እያልኩህ እኮ ነው። በራሳቸው ፍላጎት ሊሄዱ ይችላሉ እንጂ ያባረረ ሰው የለም እያልኩህ እኮ ነው። ቄለም ወለጋ ስትል፣ ቄለም ወለጋ የተባረረ ሰው የለም። እንደ ዞኑ የምናውቀው ነገር የለንም። ከትናንት በስቲያ ማክሰኞ ወደ ኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ደወልኩና የቢሮ ኃላፊዋን ወይዘሮ ራቢያ ኢሳን አገኘው። ምንም የምናውቀው ነገር የለም አሉኝ። ዛሬ ሲያውቁ ይሆን ብዬ እንደገና ወደ ወይዘሮ ራቢያ ቢሮ ደወልኩ። በቁጥሩ ላይ ነው ያልተስማማ ነው እንጂ ማወቁን ያውቃሉ። ከሁለት ሺህ እስከ ሶስት ሺህ ተፈናቀለ ነው የምትለው፣ ከእነሱ የሰማሁት አይደለም። መቶ የማይሞሉ ሰዎች ናቸው። ከሁለት ቦታ ነው የሰማሁት፣ ከግንቢና ከቄለም። አዎ፣ አንድ ቄለም ወለጋ አሼ አሼ ቀበሌ ነች አደለ? አሼ ቀበሌ ነው ያሉኝ። የሆነ ወንጀል ተፈጽሞ ነበረ። ማን ነው የፈጸመው? አንድ ሰው ሞቶ ነበረ የኦሮሞ ብሔር ተወላጅ የሆነ ቀጥሎ ደግሞ ሁለት ሰዎች ባልታወቁ ሰዎች ተገለዋል። ከፍርሃት ተነስተው ነው እነዚህ ሰዎች ክልል ሶስት የሄዱት። ከፍርሃት ማለት መንግስት፣ ፖሊስ፣ እዛ ያለው አስተዳደር ነው የሚባለው ስህተት ነው። አሁን እንዲያውም ወደ ቀያቸው እንዲመለሱ እየተደረገ ነው ያለው። ቁጥሩ አይደለም ወሳኙ ነገር፣ ግን ሰዎቹ ሁለት ሺ ሶስት ሺህ ይላሉ፣ እርስዎ መቶ አይሞላም ይላሉ። ግን በፍርሃት ነው የወጡት የሚሉኝ። ለምን ነው የፈሩት? ነገርኩህ እኮ በዛ ቀበሌ አካባቢ ወንጀሎች ተፈጽመዋል። እንደነገርኩ ወንጀሉን ይፈጽማሉ ተብሎ የሚገመት ሰው ያው እየተፈለገ ነው። ሁለት ሰው ወይም ሶስት ሰው ወንጀል ተፈጸመበት ሞተ ብለውኛል። መቶ የማይሞሉ ሰዎች ደግሞ ፈርተው ወጡ እና እነዚህ ሁሉ የሚፈሩበት ምክንያት በመጠርጠር ስማቸው ተነስቶ ነው። ነገሩ ትንሽ የሚያያዝ አልሆነልኝም። ስለተጠረጠሩ አይደለም። እኔ እስከማውቀው ድረስ ፍርሃት በቃ አሁን ነገርኩህ እኮ ወደ ቂያቸው እንዲመለሱ አስተዳደሩም እየሰራ ነው። ወደ ንብረታቸው እንዲመለሱ ማድረግ ነው። እነዚህ ከመቶ የማይሞሉ እርስዎ እንዳሉት ሰዎች ሲሰደዱ ወይም መፈናቀላቸውን መቼ ነው የእርስዎ ቢሮ ያወቀው እንደ መንግስት? ይህን ሁለቱም የክልሉ መንግስታት ያውቁታል። የምናስተዳድረው አንድ ሀገር ነው። ያው ክልሎች ራሳቸውን ያስተዳድሩ እንጂ የመናበቡ ነገር አለ። ይሄ ከሆነ መናበቡ ካለ በትናንት ስደውል ምንም የማውቀው የለም ብለውኛል። እና መቼ ነው ያወቁት? የእርስዎ ቢሮ ያወቀው መቼ? አሁንም አሁንም አንተ የምትለው ከሁለት ሺ እስከ ሶስት ሺ የምትለው አንተ ያነሳህልኝ ቁጥር እና እኔ የማውቀው ቁጥር በጣም ስለሚለያይ ቁጥሩ አይደለም ወሳኙ። አንድም ሰው ቢሆን ብዙ አመት ከኖረበት መፈናቀሉ ሊያሳስበን ይገባል ማለት ነው ቁጥሩ አሁን ደግሞ ፌዴራል እዛ ሄደው እንዲያረጋጋት ተብሏል፣ ተባለ። ነገር ግን ፌዴራል አልሄደም። እንደውም እዛ ያሉት ሰዎች እንዲወጡ እየተደረጉ ነው ነው የሚሉኝ ሰዎቹ። እንግዲህ አሁን ያለኝም ትክክለኛ መረጃ ነው እየሰጠው ያለሁት። እሺ መንግስት፣ እዛ ያለው መስተዳድር የማረጋጋቱ ስራ ሌሎችም እንዳይፈናቀሉ ማለት ነው፣ የወጡትም ደግሞ እንዲመለሱ፣ አማራ ክልል መንግስት ጋርም እየተናበቡ እየተሰራ ነው። በጣም አመሰግናለሁ። ሰላም ይዋሉ። እሺ። ለመሆኑ የአማራው ክልል ርዕሰ መስተዳድር ምን እያደረገ ነው ብዬ ወደ አማራው ብሔራዊ ክልል መንግስታዊ ጽህፈት ቤት ደውዬ ፕሬዚዳንቱ የሉም ስለተባለ ወደ ሌላው ከፍተኛ ባለስልጣን ወደ አቶ ሰማ ቢሮ ተመራሁ። ከባለ ጉዳይ ጋር መሆናቸውን የገለጡልኝ ጸሐፊያቸው ወይዘሮ አዝመራ ከአምስት ደቂቃ በኋላ እንድደውል ነገሩኝ። ደወልኩ። አሁንም ከባለ ጉዳዩ ጋር እንዳሉ ናቸው ተባለ። ከአስራ አምስት ደቂቃ በኋላ ደውል ተባልኩ። ደወልኩ። አስቸኳይ ስራ ገጥሟቸው አሁን ከቢሮ ወጡ፣ ተባለ። በዚሁ አበቃሁ። በሌላ ጊዜ እንሞክራቸዋለን። የተፈናቃዮቹን ሁኔታም እንከታተላለን። ለአሁኑ በዚሁ ላብቃ። ሰላም።